ኢትዮጵያ ውስጥ መንግስት በሚዲያ ተቋማትና በጋዜጠኞች ላይ እየወሰደ ነው ያሉትን እርምጃ ድርጅታቸው በቅርቡ እየተከታተለ መሆኑን የዓለም አቀፉ ጋዜጠኞች ደህንነት ተሟጋች ድርጅት ሲፒጄ ተጠሪ ለአሜሪካ ድምፅ አስታወቁ። የድርጅቱን ተጠሪ ያነጋገረው ገልሞ ዳዊት የባለሙያ ትንታኔ አክሎ ተከታዩን ከናይሮቢ አድርሶናል። የዓለም አቀፉ የጋዜጠኞች መብት ተሟጋጅ ሲፒጄ የሳራ በታች ተወካይ ሙዶኪ ሙሞ የኢትዮጵያ መንግስት በመገናኛ ብዙኃን ተቋማትና በጋዜጠኞች ላይ ሰሞኑን ስለወሰዳቸው እርምጃዎች ድርጅታቸው በቅርበት እየተከታተለ መሆኑን ገልጸዋል። ሚስ ሙሞ በኢትዮጵያ የጠቅላይ ሚኒስትር ዓብይ አህመድ መንግስት ወደ ስልጣን የመጣበት ሰሞን ለመገናኛ ብዙኃን ቦታ መስጠቱን፣ ኋላ ኋላ ላይ ግን መንግስት የወስዳቸው የነበሩ እርምጃዎች የመረጃ ነጻነት መብትን ወደ ኋላ የሚመልሱ ናቸው ሲሉ ተችተዋል። So, I mean, what I would say about this is that um, at least since early 2019, even ማለት የሚችለው ከ2018 መጨረሻ አካባቢ ጀምሮ ሲፒጂ እና ሌሎች የመረጃ ነጻነት ላይ የሚሰሩ ተቋማት በኢትዮጵያ የኢንተርኔት መዘጋትና ጋዜጠኞች መታሰርን ጨምሮ በመንግስት ይወሰዱ ስለነበሩ እርምጃዎች ስንከታተልና ስናሳስብ ነበርን። ዛሬ ሳይሆን ያኔ ራሱ መንግስት ስወስዳቸው የነበሩ እርምጃዎች ኢትዮጵያ ለጀመረቻቸው ማሻሻያዎች እንከን እንደሚሆኑ እያሳሰብን ነበርን። አሁን ደግሞ ሰሞኑን በመንግስት የተወሰደው እርምጃ ኢንተርኔት በመዘጋቱ በቂ መረጃ ባይኖረኝም ደግሞ በፊት ወደ ነበረው ሁኔታ ሀገሪቱን የሚመልስ እንዳይሆን ተስፋ አድርጋለሁ። ይህን ሲል መንግስት ወደፊቱ ስራው ተመልሷል ባልለም በፊት የወስዳቸው የነበሩ እርምጃዎች ግን ሙሉ በሙሉ አልተወ ማለቴ ነው። ሙቶኪ መንግስት ሰሞኑን በመገናኛ ብዙሃን እስከ መዝጋት የወሰዳቸው እርምጃዎች ሲፒጄ እየተከታተለ መሆኑን ገልጻ የኢንተርኔት አገልግሎት አብሮ መቋረጡን ተከትሎ የተረጋገጠ መረጃ ማግኘት አዳጋች መሆኑን ተናግራለች። ሰሞኑን የኢትዮጵያ ብሮድካስት ባለስልጣን እርምጃ ከወሰደባቸው የመገናኛ ብዙኃን ውስጥ አንዱ የኦሮሚያ ሚዲያ ኔትወርክን ይጨምራል። ይህ ድርጅቱ የሕግ ጠበቃ የሆኑት ዶክተር ቶኩማ ዳባ ባለፈው ሰኞ ከሀጫሉ ሁንዴሳ መገደል በኋላ የሥርዓተ ቀብሩን በቀጥታ ያሰራጩ የነበሩ የድርጅቱ ጋዜጠኞች መታሰራቸውን፣ አዲስ አበባ የሚገኘው የድርጅቱ ቢሮም በመንግስት የጸጥታ ኃይሎች ቁጥጥር ስር መሆኑን ገልጸዋል። ዶክተር ቶኩማ ስለ ሁኔታው ሲያብራሩ ሰኞ ዕለት የታሰሩ ጋዜጠኞች በነጋታው መፈታታቸውን፣ ነገር ግን በኋላ ላይ ወደ ቢሮው የሄደ አንድ የድርጅቱ ባልደረባ በጸጥታ ኃይሎች ተይዞ ታስሮ እንደሚገኝ ለአሜሪካ ድምፅ አረጋግጠዋል። ቢሮ በጸጥታ ኃይሎች ሲበረበር ከድርጅቱ ሰራተኞች ስለፍተሻው የተነገረው ሰው የለም። ፍተሻውንም ለመታዘብ የተገኘ አንድም የድርጅቱ ሰራተኛ በቦታው አልነበረም። ባለኝ መረጃ መሰረት ቢሮውም ላይ ጉዳት ደርሰዋል፣ ብዙም እቃዎች ተወስደዋል። ተዋና ውዲቶ ኦኤም የሚባል በመንግስት የጸጥታ ኃይሎች በቁጥጥር ውለዋል የተባለው የኦኤምን ባልደረባ ጋዜጠኛ መለሰ ድርብሳ መሆኑ ተነግረዋል። ባለቤቱ ወይዘሮ ታደለች መርጋ መለሰ በጸጥታ ኃይሎች ቁጥጥር ከዋለ አስር ቀን እንዳለፈው በአሁኑ ሰዓትም በማዕከላዊ በፖሊስ ቁጥጥር ስር እንደሚገኝ ገልጻለች። ታደለች አክላ መለሰ እስካሁን ለችሎታ ለመቅረቡን ሄዳ ለመጎብኘትም ፍቃድ እንደተከለከለች ለአሜሪካ ድምፅ ተናግራለች። የኦሮሚያ ሚዲያ ኔትወርክ የአርቲስት ሃጫሉ ሁንዴሳ መገደል ተከትሎ በቀጥታ ሲያስተላልፋቸው በነበሩ ፕሮግራሞች በተለይ በማህበረሰብ ስብሰባዎች፣ በተቃውሞ ሰልፎችና በስልክ በተሰጡ አስተያየቶች ይነገሩ የነበሩ መልእክቶች በማህበረሰብ መካከል ጠብን የሚጭሩና ግጭትን የሚያባብሱ ነበሩ ይላሉ። በሀምሊን ዩኒቨርሲቲ የኮሚኒኬሽን ረዳት ፕሮፌሰር እንዳልካቸው ጫላ ቆየት ብለው እነዚህ ቪዲዮዎች በማኅበራዊ ሚዲያ በተደረጉ ጥቆማዎች እንዲወርዱ መደረጋቸውን የሚናገሩት ረዳት ፕሮፌሰር እንዳልካቸው ጫላ ቢያንስ ከተላለፈም በኋላ በበጎ ፈቃደኞች ግፊት እንዲነሱ መደረጋቸው መልካም ነው ይላሉ። ማህበራዊ ሚዲያ ላይ የሚቆዩ የጥላቻ ንግግሮች፣ ችግር ያለባቸው ንግግሮች፣ ይዘቶች፣ የቪዲዮ የጽሑፍ፣ የፎቶግራፍ ይዘቶች በቆዩ ቁጥር ብዙ ሰው የመመልከት እድሏዋል። ከአንደኛው ፕላትፎርም ወደ ሌላኛው ፕላትፎርም የመዛመት የመሄድ አዝማሚያ ያላቸው፣ ለምሳሌ ከዩቲዩብ ወደ ፌስቡክ፣ ከፌስቡክ ወደ ትዊተር፣ ከትዊተር ወደ ቲክቶክ የመዛመት፣ ወደ ኢንስታግራም የመዛመት ከአንዱ ፕላትፎርም ወደ ሌላው ፕላትፎርም የመዛመድ እድል ይኖራቸዋል። እንደው አሁን ያሉ መልእክቶች፣ ንግግሮች፣ ይዘቶች ተነስተዋል። ከፌስቡክም ከዩትብም እኔም እንዳረጋገጥኩት እና ከኦኤንኤን ዩትብ ቻናልም የተነሱ ናቸው። ብዙዎች ተነስተዋል። ግን እነሱ ከዛ ዌብሳይት እና ከዛ ቦታ ላይ ያነሷቸው ማለት ሌሎች ሰዎች እጃ የለም ማለት አለ። ስለዚህ በጣም አደገኛ ነው። መነሳቱ ጥሩ ነው። የሚመለከቱት ሰዎች ቁጥር በጣም ሊቀንስ ይችላል። ግን ደግሞ እንዳይተላለፍ ነው ትልቁ ከተላለፈም በኋላ ኃላፊነት ወስዶ ይቅርታ ጠይቆ በኛ ሚዲያ ላይ የተላለፈው ነገር እኛን የማይወክል መሆኑን ይህን ያስተላለፉ ሰዎች ጥፋተኛ መሆናቸውን አምነው እንዲቀጡ መተባበር አለበት። ይሄ ካልሆነ ብዙ ትርጉም አለው ብዬ አልገምትም መነሳቱ፣ ምክንያቱም ሰዎች እጅ ይገኛሉ ይሄ ነገር እና አደገኛ ንግግር ነው። መነሳቱ ጥሩ ቢሆንም ብዙ ትርጉም አይሰጥም። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች የሚያወጧቸው መግለጫዎች ማህበራዊ አውድን ያገናዘቡ መሆን አለባቸው ብለው እንደሚያምኑም ረዳት ፕሮፌሰር እንዳልካቸው ይናገራሉ የሰብአዊ መብት ድርጅቶች የጋዜጠኞች መብት ተከራካሪ ድርጅቶች እና ሌሎችም የመናገር ነጻነት ላይ የሚሰሩ የዓለም አቀፍ ድርጅቶች እንዲህ አይነት መግለጫዎች ሲያወጡ በሀገሪቱ ውስጥ ያለውን ማህበራዊ ኢኮኖሚያዊ ፖለቲካዊ ሁኔታ ከግንዛቤ ያስገባ መግለጫ መውጣት ያለባቸው በትክክል መናገር ነጻነት የሰብአዊ መብት መከበር አለበት መግለጫዎች ሲወጡ በብዛት አውዱን ያላገናዘበ መግለጫ ነው የሚወጣው። አንዳንድ ሚዲያዎች ኢትዮጵያ ውስጥ ፕሮፌሽናል የጋዜጠኝነት ስራ የሚሰሩ አይደሉም። በብዛት የፖለቲካ ቡድን መሳሪያዎች ናቸው። በብዛት የኢትዮጵያ ሚዲያ የሚለየው እንደውም ከሌላ ሀገር ሚዲያ ብዙዎቹ ሚዲያዎች የጋዜጠኝነት ሙያ ላይ የተመሰረተ ጋዜጠኝነትን ሰርቶ ትርፋማ ለመሆን ወይም ደግሞ ህዝብን ለማገልገል የተዋቀሩ ወይም የተደራጁ ሳይሆኑ የፖለቲካ ግብ ማስፈጸሚያ መሳሪያዎች ናቸው። ይሄ በጥናት የተረጋገጠ ነው። እኔ ብቻ ሳይሆን ብዙ ከኔ በፊትም ያሉ የኢትዮጵያን ሚዲያ ያጠኑ ሰዎች የሚሉት ነገር ነው፣ ሀቅ ነው። ስለዚህ በብዛት ሁሉም ማለት ያደ... ስለዚህ ጋዜጠኝነት መብት አቀንቃኞች፣ የመናገር ነጻነት አቀንቃኞች እዚያን መግለጫ ሲያወጡ ይህንን ከግምት ውስጥ ያስገባ የተመሰረተ መግለጫ እንዲያወጡ ቢሆ የተሻለ ነው ብዬ አስባል ከአጫሉ መገደል በኋላ መንግስት በመገናኛ ብዙኃን እየወሰደ ነው ስለተባለው እርምጃ የዘርፉ ባለሙያ የሆኑት የአዲስ አበባ ዩኒቨርሲቲ ጋዜጠኝነት ትምህርት ቤት ረዳት ፕሮፌሰር ኑቱማን አሊ ለችግሩ ተጠያቂው መገናኛ ብዙሃንና መንግስት ናቸው ሲሉ ይገልጻሉ። በመገናኛ ብዙኃን በኩል ያለውን ችግር ሲያብራሩ የፖለቲካው ምህዳር ሲሰፋ የመገናኛ ብዙኃን መረጃን የማግኘትና የማሰራጨት መብትን በተገቢው አልተጠቀሙበትም ብለዋል። በመንግስት በኩል ስላለ ጉለት ደግሞ ከዚህ በፊት በኢትዮጵያ ያሉት መገናኛ ብዙሃን የሀገርን ደህንነት ለአደጋ የሚዳረግን መረጃ ሲያሳትሙ ጭምር እርምጃ አለመወሰዱ ትክክል አይደለም፣ የአሁኑ እርምጃ የዘገየ ነውም ብለዋል። ኑትማን መንግስት በኦሮሚያ ሚዲያ ኔትወርክ በድምፅ ወያኔ በትግራይ ቴሌቪዥንና በአማራ ሳተላይትና ሬዲዮ ቴሌቪዥን የወሰደው እርምጃ ተገቢ ነው ካሉ በኋላ ከተወሰዱት እርምጃዎች አንዳንዱ የሀገሪቱን የመገናኛ ብዙሃን ህግን የጣሰ ነው ሲሉም ተችተዋል። እንደ ምሳሌነት ይህ የጸጥታ ኃይሎች የኦሮሚያ ሚዲያ ኔትወርክ ቢሮን ከማዘጋት በፊት መከተል የነበረባቸው የአገሪቱ የብሮድካስት ህግ ነበር። ያ አልተጠበቀም ብለዋል። ንቱማን በአጠቃላይ የመገናኛ ብዙኃን ጎራ ለይተው ሀገርን የሚከፋፍል መልእክት ከማስተላለፍ እንዲቆጠቡ መንግስትም ቸልተኝነት እያሳየ በኋላ ላይ አስተማሪ ያልሆነ እርምጃ ከመውሰድ በየጊዜው በአገሪቱ ያሉትን መገናኛ ብዙኃን እንዲቆጣጠር አሳስበዋል። ባለፈው ሰኔ 26 2012 ዓ ም የኢትዮጵያ ብሮድካስት ባለሥልጣን ዋና ኃላፊ ዶክተር ጌታቸው ድንቁ ለአሜሪካ ድምፅ ይህ ያጫሉን ሞት ተከትሎ በድምፅ ወያኔና በትግራይ መገናኛ ብዙሃን የተላለፉት መልእክቶች እውነተኛነታቸው ሳይረጋገጡ ከኦሮሚያ ሚዲያ ኔትወርክ የተወሰዱ መረጃን በማስተላለፋቸው መስጠንቀቂያ ስሰጣቸው። የኦሮሚያ ሚዲያ ኔትወርክ ያስተላለፈው መልእክት ግን በአገሪቱ የወንጀል ህግ ስለሚያስጠይቅ ጉዳዩ ወደ መንግሥት አቃቢ ህግ ተመርቶ ክትትል እየተደረገ ነው ብለዋል።